ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል በነጻ ይህን የመሰለ ፓርክ የመጀመሪያ ከበርም ስንገባ የመጀመሪያ ምስሮች ነን እና ደስ ብሎናል። አቀባበላቸው በጣም ቆንጆ ነው። ከመጀመሪያው የነበረው በስልክ ራሱ ደውለን ስናወራቸው ያላቸው ትሪትመንት በጣም ደስ የሚል ነው። በርከት ያሉ ጥንዶች በትናንትና ዕለት ኢትዮጵያ ውስጥ በጋረጋ ብቻ ስነስርዓታቸውን ፈጽመዋል። ከተወሰኑት ጋር ያደረግነው ቆይታ በምሽቱ ይደመጣል። በሌላ ጉዳይ ደግሞ አሁን ላይ ግን የቱሪዝም ፍሰቱ ሞቷል። በእኛ ብቻ ሳይሆን ጠቅላላ ሀገሪቱ ላይ ማለት ነው። ምክንያቱም ጦርነቱ አለ። ከጦርነቱ ጅምር ኮቪዱ ቀደመ። ከኮቪዱ ጦርነት እያለ አሁን እዚህ አካባቢ ኤሪያ ደግሞ አስቀድሞ በኮቪድ ወረርሽኝ፣ በኋላ ደግሞ በጦርነት ምክንያት የተፈተነው የኢትዮጵያ ቱሪዝምን በሚመለከተው ዘገባ ሙሉን ጉዳይ እንነግራችኋለን። እኒህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማሪያ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን እንድትቆዩ ጋብዛለሁኝ። ወደ መጀመሪያው ዘገባ እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር ልዩ የአሜሪካ ድምፅ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። በአዲስ አበባ የተዘጋጀው አዲስ ምዕራፍ ሁለት የወዳጅነት ፓርክ ወደ ሀምሳ የሚጠጉ ጥንዶችን የሰርግ ስነስርዓት በማስተናገድ ትናንት ለአገልግሎት ክፍት ሆኗል። ለሰርግ ስነስርዓት የሚሆን የሰርግ አጸድ የተባለ ስፍራን አካቶ በተገነባው በዚህ ፓርክ በተካሄደው የሰርግ ስነስርዓት ላይ የተሞሸሩ ጥንዶች መካከል የተወሰኑትን ኬኔዲ አባተ አነጋግረው ቀጣዩን ዘገባ አሰናድተዋል። የምንገኝበት የጥቅምት ወር በኢትዮጵያ ጋብቻ ከሚፈጸምባቸውና ሰርግ ከሚዘወተርባቸው ወቅቶች አንዱ ነው። ይሁን እንጂ አብዛኛው የኢትዮጵያ ማህበረሰብ ለሰርግ ድግስ የሚሰጠው ቦታ ትልቅ ቢሆንም ይህን ስነ ስርዓት ለማከናወን የሚያስችሉ ስፍራዎች ግን ውስን ናቸው። ለዚሁ የሰርግ ስነ ስርዓት የሚሆን የሰርግ አጸድ የተባለ ስፍራን ጨምሮ ለተለያዩ አገልግሎቶች የሚሆኑ ስፍራዎችን አካቶ የተዘጋጀው አዲሱ ምዕራፍ ሁለት የወዳጅነት ፓርክ በጠቅላይ ሚኒስትር አብይ አህመድ ተመርቆ በተከፈተበት በትላንትናው ዕለት ጥቅምት ሀያ ለበርካታ ሙሽሮች የሰርግ ጥያቄ ምላሽ ሰጥቷል። ወደ ሃምሳ የሚጠጉ ጥንዶች በዚሁ የተዋበ ስፍራ የሰርግ ስነ ስርዓታቸውን በአንድነት አከናውነዋል። የፓርኩን መከፈት ምክንያት በማድረግ በጠቅላይ ሚኒስትር ጽሕፈት ቤት አዘጋጅነት በተካሄደው በዚሁ የሰርግ ስነ ስርዓት ላይ ጋብቻቸውን ከፈጸሙ ሙሽሮች መካከል ሌንሲ ተስፋዬና ዶክተር ጌቱ ገላግል ይገኛሉ። ይህን እድል በማግኘታቸው ደስተኛ መሆናቸውን የምትገልጸው ሌንሲ ሙሽሮች ሰብሰብ ብለው በዚህ መልኩ የሰርግ ስነ ስርዓታቸውን ማከናወናቸው አለው የምትለውን ጠቀሜታ ታስረዳለች። በእንደዚህ አይነት መደረጉ እንደ እኔ አስተሳሰብ ለሌሎቹ ምሳሌ ይሆናል። ይሄ ፓርክ ብዙ ኢቨንቶችን እዚህ ጋር ማዘጋጀት ይቻላል። ቦታው ለዛ በጣም ምቹ ነው። ቪው በጣም ደስ ይላል። አየሩ ቆንጆ ነው እና እንዲሁም ለሰርግም ደግሞ ቀለል ባለ በጣም የሚያምር ለፎቶ መስክ ሌላ ቦታ አሁን ደብረ ዘይት ምናምን ከመሄድ ይሄ ከውጭ አንጻርም ያው እንደኔ የተሻለ ነው። በጣም ሁሉንም ያማከለ ስለሆነ ማለት ነው። ስለዚህ ከውጪ አንጻርም በጣም የተሻለ እና መልካም የሆነ ነገር ነው። ሁለተኛ ደግሞ ማግባትንም ያበረታታ ይመስለኛል እንደና ጥሩ ነው። ባለቤቷ ዶክተር ጌቱም በዚህ ሀሳብ ይስማማል። እጣ ውስጥ ገብተን ነው እድሉ እናገኘን እድሉ በማግኘታችን በጣም ደስ ብሎኛል። ይ እነዚህ ያማረ ሁሉም ሰው ተሰብስቦ እነዚህ ከእነሱ መሀል መሆናችን በጣም ያስደስታል ና በምክንያት ሲገናኝ ብዙ ነገር ሼር ያደርጋል እና አሁን ወደዚህ ስንመጣ የተወሰነ ሰው ነው ይዘን የምንመጣው ወጪ ለመቀነስም በጣም ይረዳል። እያስባለ አርፋት መሐመድና መዲና አያ ነው የዚህ ሰርግ ተቋዳሽ የሆኑ ሌሎች ሙሽሮች ናቸው። እውነት ለመነጋገር ዛሬ በጣም ደስ የሚል ቀን ነበር። ሶሻል ሚዲያ ላይ ከተለቀቀ በኋላ እንደ አጋጣሚ ነበር እኔ አፕላይ ያረኩትኝ እና እድሉ እንደደረሰኝ ደውለው ሲነግሩኝ አላመንኩም ነበር። እውነት አልመሰለኝም ነበር። ከዛ በኋላ ግን ይሄ ነገር እንደተዘጋጀ ሰማን እና ለባለቤቴም ነገርኳት። በጣም ደስ የሚል ስሜት ነበር በወቅቱ ሲደወልን፣ ይሄ የማይገኝ አጋጣሚ ስለሆነ አሪፍ ነበረ። ያው መንግስት ይሄን ነገር አመቻችቶልን ቦታውን እንደዚህ አሳምሮ ከተማህል ከተማ ላይ ለእይታ ለሰርግ አሪፍ ነገር አድርጎ አቅርቦልናል እና አሪፍ አጋጣሚ ነው እየተደሰትን ያለነው። በዚህ የሰርግ ስነ ሥርዓት ላይ ጠቅላይ ሚኒስትር አብይ አህመድ ከባለቤታቸው ቀዳማዊት እመቤት ዝናሽ ታያቸውና ከአዲስ አበባ ከተማ ከንቲባ አዳነች አቤቤ ጋር ተገኝተው ከሙሽሮቹ ጋር በጋራ ኬክ ቆርሰዋል፣ የፎቶ ስነ ስርዓትን ማከናውነዋል። ደስ ብሎኛል። ቆንጆ ቀን ያሳለፍ ነው። በጣም የሚያምር ቦታ ነው የተዘጋጀልን። በቃ ያምራል፣ በጣም ደስ ብሎኛል። በጣም እጅግ ደስ ብሎናል። ከጠቅላያችን ጋር ፎቶ በመነሳታችን ይህን እድል በማግኘታችን በጣም ደስተኛ ነኝ። ጠቅላይ ሚኒስትሩ ከዝግጅቱ በኋላ በማህበራዊ ድረገጾቻቸው ባስተላለፉት መልእክት የወዳጅነት ፓርክ ምዕራፍ ሁለትን በከፈትንበት እለት በሰርግ ጸዱ ጋብቻችሁን የፈጸማችሁ ሁሉ እንኳን ደስ አላችሁ በማለት መልካም ምኞታቸውን ገልጸዋል። የከተማዋ ከንቲባ ወይዘሮ አዳነች ደግሞ በስፍራው ባስተላለፉት የእንኳን ደስ ያላችሁ መልእክት ፓርኩ ለአንድ ሳምንት በነጻ አገልግሎት እንደሚሰጥ ተናግረዋል። የዛሬ ተጋቢዎች እንኳን ደስ ያላችሁ እያል እስከ ሳምንት ድረስ ይሄ ስፍራ ክፍት ነው በነጻ ወላጆች ልጆችን በመላክ ራሳቸውም እየመጡ ይህንን ያማረ የተዋበ አስተማሪና አዝናኝ የሆነውን ስፍራ መጎብኘት እንዲችሉ ጥሪ እናቀርባለን። ሳምንት ተጋቢዎችም እዚህ ስፍራ ላይ በነፃ መጥተው ሰርጋቸውን ማከናወን እንደሚችሉ በዚህ አጋጣሚ በመግለጽ ሙሽሮች በድጋሚ ኳንደስ ያላችሁ መልካም ጋርቻ የሆንላችሁ አመሰግናለሁ። በሰርጉ ስነ ስርዓት ላይ አስተያየታቸውን የሰጡን ሙሽሮች በዚህ መልኩ የሚደረግ የሰርግ ድግስ መለመድ እንዳለበት ይገልጻሉ። በነጻ ይህን የመሰለ ፓርክ የመጀመሪያ ከበርም ስንገባ የመጀመሪያ ሙሽሮች ነን እና ደስ ብሎናል። አቀባበላቸው በጣም ቆንጆ ነው። ከመጀመሪያው የነበረው በስልክ ራሱ ደውለን ስናወራቸው ያላቸው ትሪትመንት በጣም ደስ የሚል ነው። እና ሁሉም ቦታ እንደዚህ ቢሆን ደስ ይላል። ሆቴሎች እራሱ እንደዚህ ቢያደርጉ በጣም መልካም ነገር ነው ወይ ማለት ሙሉ ለሙሉ እንደዚህ ባይሆንም እንኳን የሆነ ነገር የተወሰነ ነገር ተዘጋጅቶ እንደዚህ ቢደረግ ሌሎችም እንደዚህ ቢያደርጉ መልካም ነው። ያው አንድ ላይ በርከት ስንል ደስ ይለናል። ያው ኢትዮጵያዊ አንድ ላይ ሰብሰብ ብሎ ቡና ሲጠጣም ነው የሚያምርበት። ስለዚህ ይሄም ደግሞ ከዛ አንጻር ያው ስም በዛ አንድ ላይ ስንሆን ሁሌም የተሻለ ነገር ይመጣል። ከውጭ አንጻርም ጥሩ ነው ብዬ አስባለሁ። እንደዚህ ዓይነት አጋጣሚዎች መኖሩ ያው አንደኛ ለሀገሪቷም ጥሩ ነው። ፎቶ ለመነሳት የተለያየ ቦታ ይኬድ ነበር ከዚህ በፊት አገር ለቀው እንደዚህ የቱሪስት መስህብ የሆኑት አካባቢዎች ሄደው ይነሱ ነበር። አሁን ግን መሰል ነገራቶች መሃል ከተማ ላይ በመዘጋጀታቸው የአዲስ አበባ ነዋሪም ሆነ ለኢትዮጵያ ነዋሪ መጥቶ እንደዚ ዓይነት ቦታዎችን ስለሚጠቀም ጠቀሜታው ይሄን ነው፣ በጣም ከፍተኛ ነው። አንዱ እንግዲህ ትንሽ ጎጂ ባህላችን ይመስለኛል ሰርግ በወጪ ካለው እንደዚ ዓይነት አጋጣሚዎች ግን ብዙም አልተለመዱም ነበር በሀገራችን እንደዚህ አሁን ላይ እስከ ሀምሳ ሰው አንድ ላይ ነው አሁን ላይ እንግዲህ ፕሮግራማችን ያካሄድ ነው። እንደዚ ዓይነት ነገሮች በጣም በአነስተኛ ወጪ በአነስተኛ የሰው ኃይል ጥሩ ሰርግም በአማረ ሁኔታ ማድረግ ይቻላል። ይሄም መለመድ አለበት። ሰው ተሰብስቦ አንድ ላይ ሰርጉም በአንድ ቀን ማድረግ ቢለመድ አሪፍ ባህል ነው ብዬ አስባለሁ። ከዚህ በኋላ ድግስ ታደርጋላችሁ ወይስ? እንዲያውም አይ በቃ ይሄ የተሸፈነልን አይገኝም። ወደ ውጭ ቢቀየር በጣም ብዙ ነውና አሪፍ ነው። ከዚህ በኋላ ምን ድግስ አይመስለኝም። አራት ኪሎ አካባቢ ከጠቅላይ ሚኒስትር ጽሕፈት ቤት ባለው ተቃራኒ ስፍራ ከመጀመሪያው ምዕራፍ የወዳጅነት ፓርክ ትይዩ የተዘጋጀው የዚሁ አካል የሆነው ሁለተኛው ፓርክ ከሰርግ አጸድ በተጨማሪ የስፖርት ማዘውተሪያ፣ የህፃናት መጫወቻና ሌሎችንም ስፍራዎች በውስጡ ያካተተ ፓርክ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ቴኔል እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። ቀድሞ በዓለም አቀፉ የኮቪድ-19 ወረርሽኝ ምክንያት ቀጥሎ ደግሞ በሰሜን የሀገሪቱ ክፍል ያለው ጦርነትና ውጥረት ተጽዕኖ ካሳደረባቸው ዘርፎች መካከል አንዱ ቱሪዝም ነው። ወጣቶችን ጨምሮ በሺዎች የሚቆጠሩ ኢትዮጵያን በሚያስተዳድረው ዘርፍ ላይ ሕይወታቸውን ከመሰረቱት መካከል በባህር ዳር ዙሪያ የዘጌ ደሴት ነዋሪዎች ይገኙበታል። አስቴር ምስጋናው ከነዋሪዎችና ባለስልጣናት ጋር ተነጋግራ ቀጣዩን ዘገባ ልካልናለች። ወጣት ግርማ ታረቀኝ በዘጌ ኡራ ኪዳነ ምሕረት ቤተ ክርስቲያን አካባቢ የብራና ስዕሎችን በመሳል እና በመሸጥ እንደሚተዳደር ይናገራል። ከቅርብ ጊዜ ወዲህ ግን ጎብኚ በመጥፋቱ የሚወደውን የስዕል ስራ ለመተው እየተገደደ እንደሆነም ያስረዳል። አሁን የቱሪስት ፍሰቱ ከ195 ፐርሰንት የለውም። አሁን ላይ ግን የቱሪዝም ፍሰቱ ሞቷል። በእኛ ብቻ ሳይሆን ጠቅላላ ሀገሪቱ ላይ ማለት ነው። ምክንያቱም ከጦርነቱ አለ ከጦርነቱ ምጅምር ኮቪዱ ቀደመ ከኮቪዱ ጦርነት እያለ አሁን እዚህ አካባቢ ኤሪያ ደግሞ በቱሪስት ስለሚስተዳደሩ በቱሪስት የሚስተዳደሩ እንትን ደግሞ ማህበረሰብ ሞቷል። አሁን ላይ ማለት ነው። አንደኛው እኔ ነኝ ተጎጂ ለምሳሌ ማለት ነው። ምክንያቱም ቱሪስትን ጠብቄ ነው ያው የምንሰራው። ሲቀጥል ደግሞ ቱሪስት ከሌለ ደግሞ እንዲሁ ስራሽን ትኩረት አሰጭበት። ምክንያቱም ይሄ እቃ አሁን ዛሬ ሰርተሽ ነገ ነገ ዋለ ማሸጭ ከሆነ ሌላ እቃ ብትሰሪ መበላሸት ስለሚሆን ወይም ደግሞ እንደዚህ ሆኑ ተደራራቢ ስለሚሆንብሽ ተስፋ ትቆርጫለሽ። ወዲሆ ሲሄድ ግን የተለያየ ሀሳብ እየመጣልሽ ጭንቅላትሽም ሰፋ እያለ እያሰበ ሄዳል። ገንዘብ ስታገኝ ማለት ነው የልባትሽን ውጤት ስታገኝ እና አሁን ላይ የቱሪስት ስራው ወይነ የሶስት ልጆች እናት እንደሆነች የምትናገረው ይታይሽ ሙጬ ለአስራ ሁለት ዓመታት ያህል በዚሁ ቤተ ክርስቲያን ዙሪያ የስጦታ እቃዎችን እና የአካባቢውን ምርት በመሸጥ ልጆቿን እንዳሳደገች ትናገራለች። በመጀመሪያ ኮቪድ፣ በኋላም በሰሜኑ የሀገሪቱ ክፍል የተከሰተው ጦርነት በንግድ ስራዋ ላይ ጥቁር ጥላ እንዳጠላባት እና ዘርፉን ለመቀየር እቅድ እንዳላት ነው የምታብራራው። ራ ኪዳን ንብረት ትባላለች። እሷ በጣም በዓለም የታወቀች ናት እና እሷን ለመጎብኘት የሚመጡ ናቸው እኛም እኛ እሷን ተስፋ አድርገን ቆመን እዚህ ለእሷን ብሎ የመጣ ይገዛናል ብለን በዚህ ምስተለደሩ ያው ምክንያቱ ምን ይለው በኮረ ነው። እና በዚህ አሁን ደግሞ በፀጥታው ሁኔታ ነው እየቀዘቀዘ ይሄድ ስ እና ያው መሸም ተስፋ ባለመቁረጥ እንወጣለን። አንዳንድ ዕቃ ቢወስዱ የሚመጡት የውጭ ባይመጣም የሀገር ውስጥ ይመጣል። በመ አንዳንድ ነው እንጂ የለመመጣ ቀንሷል በጣም ሊቀንስ እዚህ አካባቢ በማስጎብኘት ስራ የተሰማሩ ወጣቶች እንዲህ አይነት ችግር ገጥሟቸዋል። አዎ ብዙ ወጣት ነበረ የሚሰራ ከዚህ። ያው ብዙዎች አሁን ስራ በመጥፋት እየወጡ ናቸው፣ ወደ ሌላ ቦታ ሄደው እየሰሩ ናቸው። ያው ገበያው በመቀነሱ ከኮረና በፊት የነበረ እቃ በብዛት የገባል። ከዛ በፊት የገባል። እዛ በኋላ የለውም ከዛ በኋላ ያለውን ነው ምን አንዳንድ ሲመጣ እንግዲህ የሚያነሳ የለውም። ብችል እንግዲህ ሌላ ስራ ለመቀየር በሸማ ስራ የተሰማራው ጌጤ አለሙ ተመሳሳይ ሀሳብ አንጸባርቋል። ጀምር ኮረና ነው አብላጭው። እዛም በኋላ ያለው ደግሞ ያገድታ ጦርነቱ ማለት ነው ወደ ኋላ ያደረገ ይመስለል ይሄ ነው እንጂ ከዚህ በፊት አቋርጥ ነበር በብዛት ብር ገፍቶ ይመጣል። ተጠቃሚ ነበራቸው። ተጠቃሚ ነበርና አሁን ግን ምንም የለውም። ያው የቡና አትክልትና ጌሾ ብንለው ደሞ ተባይ ምን ምን እየወረደበት አስቸጋሪ ነው ያለው ነገር። በዘጌ ከተማ ያለው የቱሪዝም እንቅስቃሴ መቀዛቀዝ በሌሎች የአማራ ክልል የቱሪስት መስህብ አካባቢዎች ያለውን ተመሳሳይ ሁኔታ ማሳያ ነው። የአማራ ክልል ባህልና ቱሪዝም ቢሮ የቱሪዝም ልማት ዳይሬክቶሬት ዳይሬክተር አቶ መልካሙ አዳም ኮቪድ እና በሰሜኑ የሀገሪቱ ክፍል የተከሰተው ጦርነት በተለይ የውጭ ሀገር ጎብኚዎችን ቁጥር ዜሮ በሚባል ደረጃ ቀንሶታል ብለዋል። በዚህም ክልሉ ከዘርፉ ከግማሽ ሚሊዮን ብር በላይ ገቢ ማጣቱን የገለጹት አቶ መልካሙ በአንጻሩ የሀገር ውስጥ ውስጥ ጎብኚዎች ቁጥር የተሻለ መሆኑን ገልጸዋል። የነበረው የቱሪስት ፍሰት ለምሳሌ የውጭ ሀገሩን ብንወስድ ወደ መቶ ሰባ ሁለት ሺ አንድ መቶ ሀያ ሰባት ገደማ ቱሪስቶች መዳረሻዎቻችን ጎብኝተው ነበር በዛን ጊዜ። አሁን ጦርነት ከተከሰተ በኋላ በተለይ አሁን የሌተስት ወይም የመጨረሻውን የሁለት ሺ አስራ አራት ውጤት ስናየው ከሀያ ሺ ስምንት መቶ ሶስት ነው ልዩነቱ እንግዲህ አንድ መቶ ሀምሳ አንድ ሺ ሶስት መቶ ሀያ አራት የውጭ ሀገር ቱሪስት በጦርነት ምክንያት ቀርጠዋል ማለት ነው። ዝም ብለን ያለውን ዳታ እንኳን ስንወስደው ማለት ነው። ግን የፍሰቱ ምንድ ነው የፕሮሞሽኑ የሚያስሰጡ እድገት እያመጡ እድገት የሚያሳይ ነው እና ቋሚ እንኳ ቢሆን ይህን ያክል ልዩነት ፈጥሯል ማለት ነው። በዚህ ምክንያት ማግኘት የነበረብንን ክልሉ ማግኘት የነበረበትን ስምንት መቶ ሰማኒያ ሶስት ሚሊዮን አራት መቶ አስራ ሁለት ሺ ሁለት መቶ ዘጠና አራት ብር አቀናል ማለት ነው። ነጋዴዎች የሀገር ውስጥ ጎብኚዎችን በተመጣጣኝ ዋጋ ማገልገላቸው የገበያ ማጣትን ችግር በመጠኑ ሊቀርፍ እንደሚችል ዳይሬክተሩ ያምናሉ። የውጭ ሀገር ወይም እንደዚህ ጥሩ የጉብኝት ባህል ያላቸው ሕብረተሰብ ክፍሎች ጉዞ ሲያደርጉ ጉዞ ከሚያደርጉበት ወጪ አስር ፐርሰንቱ ለተለያዩ ማስታወሻ እቃዎች፣ ስጦታ እቃዎች ያሉት እቃዎች በመግዛት ያውሉታል። አስበው ነው የሚሰሩት ይ ይሄ ግን በሀገር ውስጥ ቱሪስቱ ግን አንዳንዱ ሲስተዋል አታያቸውም። እና በተለይ አሁን እንዲሁም በየመዳረሻዎች አካባቢ ያሉ በዋና ዋና ከተሞቻችን አካባቢ ያሉ እንደዚህ ለቱሪስት እና ከሌላ አካባቢ ለሚንቀሳቀሰው ህብረተሰብ መዋል የሚችሉ የተለያዩ የባህል አልባሳት አሉ፣ የተለያዩ የስጦታ እቃዎች አሉ በተለያየ መልኩ የተሰሩ ማለት ነው ቦርሳ ሊሆን ይችላል። የተለያየ ማስታወሻ እያንዱ አካባቢ የሚያስታውስ ማለት ነው እና እነዚህም አካባቢዎች ላይ ማለት ነው የሀገር ውስጥ ቱሪስቱ እግረ መንገዱን እነዚህን ነገሮች እንዲገዛ ፕሮሞት ማድረግም ያስፈልጋል። ደግሞ እነዚህ የስጦታ ዕቃ ምናምን አሁን እያሉ ያቀረቡ ያሉት ዋጋቸውን አንዱ ፕራይስን ማውረድ የማርኬቲንግ ስትራቴጂ ነው፣ የገበያ ማፈራረግ ስትራቴጂ። አንዳንዱ እንግዲህ የተለያየ ፕሮሞሽን ሊሰራ ይችላል። ፕራይስ ደግሞ አንዱ በአማራ ክልል ከሶስት ዓመት በፊት የተመዘገበው የውጭ ሀገር ጎብኚዎች ቁጥር ከ170 ሺህ በላይ ሲሆን በቅርቡ በተደረገ ዳሰሳ ግን ቁጥሩ ወደ 20 ሺህ ዝቅ ማለቱን አመልክቷል። ከሶስት ዓመት በፊት የተመዘገበው የሀገር ውስጥ ጎብኚዎች ቁጥር ግን ከ14 ሚሊዮን በላይ እንደነበር ጥናቱ ጠቁሟል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ከባህር ዳር ወደ ዩናይትድ ስቴትስ እንመለስና እዚህ በንግድ ዘርፍ እየተንቀሳቀሱ ከሚገኙ ኢትዮጵያውያን መካከል ከአንዷ ጋር እንተዋውቅ። ሕይወት አለማየሁ ትባላለች። ከሷ ጋር ያደረግነው ቆይታ በመቀጠል ይቀርባል። ት አለማየሁ ይባላለው። የማስተዋወቀው ምርቴ አኪስ ፋይ ሄር ኦይል ይባላል። ናቹራል ሄር ኦይሎች ናቸው በሄርባል ሚክስ አንድ ላይ የሚዘጋጁ ኦይሎች ናቸው። ለሴቶች፣ ለወንዶች እንዲሁም ለልጆች የሚሆን የጸጉር ቅባት ነው። በጣም የተወደደ ቅባት ነው። ራሴን የማዘጋጃቸው በናቹራል ነገር በኤፍዴ ረጅስተር ተደርገው በህጋዊ መልክ የምንሰራቸው ናቸው። ከመቼ ጀምሮ ነው ይህንን ምርት ማምረት የጀመርሽው? ምርቱን ለመጀመርስ ምክንያት የሆነች ጉዳይ ያነሳሳሽ ምን ነበረ? የጀመርኩትኝ አሁን ሁለት አመት ይሆነኛል። መጀመሪያ የምሰራባቸው ኢንዲያናን የምኖረው የምሰራበት የውበት ሳሎን ውስጥ እንዲሚመጡ ከስተመሮች እንዴት ጥሩ ፕሮዳክት ማምረት እንደሚቻል ብዙ ጊዜ ነግሮኝ ነበር እና ያንን ደግሞ በቃ የአቅም እስከማሟላ ድረስ አልጀመርኩትም ነበርና ከዛ ክላስ ወሰድኩኝና እነሱ ሰጡኝ ክላሱን። ከዛ ደግሞ በኮሮና ሰዓት ያው ስቴምለስ ቼክን መቶልናል ነበረ በእሱም መነሻ ይናረኩና አሁን ጥሩ ነው። ያለ ከተጠቃሚዎች ያገኘሹ ምላሽስ ምን ይመስላል? በጣም ጥሩ ፊድባክ አግኝቻለሁ። እሱ ነው ለእኛ አሁን ጉልበትና እንትን የሆነኝ። ለሁላችንም የሚሆን በቃ ለትልቅም ሰው ይሁን ሞር ለሳሳ ጸጉር ለሳሳ ጸጉር ዳሜጅ ለሆነ ጸጉር በደንብ ይረዳል። እንዲያፋፋ እንዲያሳድግ ሻይኒ የሆነ ጸጉር እንዲኖረን በቃ እና ጤናማ ጸጉር የምንለው እንዲኖረን የሚያደርግልን የጸጉር ቅባት ነው። ብዙ ሰው ወዶታል። ብዙ ጥሩ ጥሩ ፊድባኮች አሉ። እንግዲህ እንደምታወቂው የውበት መጠበቂያ ምርቶች ውድድር ከፍ ያለ ነው። እዚህ ሀገር የተለያየ ስም ያላቸው ትልልቅ ብራንዶች ጋር ነው ፍክክሩ። በዛ ፉክክር ውስጥ አልፎ ደንበኛ ለማግኘት ያለው ፈተና ምን ይመስላል? እንዴት አድርገሽ ለመወጣት እየሞከርሽ ነው? በጣም ፉክክር አለ። በተለይ ደግሞ አሜሪካን ሀገር ሆነክ ሁሉም ነገር በጣም ጥሩ ጥሩ በቃ አቅም ካለክ በአቅም ልክ ማግኘት ትችላለ። ጥሩ ፕሮዳክት እና እሱን ገበያ ሰብሮ መግባት በጣም ይከብዳል። ግን እግዚአብሔር ይመስገን በጣም ጥሩ ደረጃ ላይ ያለ ነው። በራሴ ነው የምሰራው የራሴን ፎርሙላ ተጠቅሜ በራሴ መንገድ ነው የመጣሁት። ሰውም በጣም ቶሎ ነው የተቀበለኝ። ጥሩ ነው አሁን ያለው፣ በቃ ለእኔ ትልቅ ሰክሰስ ነው። ይህንም ፕሮግራም የሚያዳምጡ የሚመለከቱ በርካታ ወጣቶች አሉ። እንደዚህ ባለው የውበት መጠበቂያ ምርት ሂደት ውስጥ ገብተው ውጤታማ ለመሆን ማድረግ ያለባቸው ነገር ምንድን ነው? አንደኛ ኔ ትልቁ ነገር የምለው ራስን ማዳመጥ፣ በቃ በራስ መመራት ሰው ስላደረገው ሳይሆን የምታደርገው በቃ ይሄ ነገር እሰራዋለሁ፣ ገፋበታለሁ ኢንተረስትድ መሆን አለ ብለዛ ነገር። ከዛ በኋላ በቃ ግብ ማድረስ ምንም ነገር። ብዙ ቻሌንጆች ይገጥሙናል፣ በአቅምም፣ በሁሉም ነገር ሰው በሚሰጥ አስተያየት ምናምን ያ ያ ደግሞ እንዳይበግረን በቃ ቀጥ ብለን በቃ አላማችንን ግብ ማድረግ ነገ ማሻሻል አለብክ። አሁን እኔ ከራሴ እንኳን እንትን ስል ፓኬጂንግ ላይ ብዙ ችግሮች ነ አሚን የማላቃቸው የለም። ቀስ በቀስ እየተማርካቸው የምትመጻቸው ቀስ በቀስ ይሻሻላሉ። እና እነሱ እንደዚህ እንደዚህ አይነት ትናንሽ ነገሮች ትልልቅም ደግሞ እኔ አሁን ኦይሌ ጥሩ ሆኖ ግን ፓኬጁ ላይ በቃ ማላቃቸው ነገር ነበሩ። እና እነሱ እነሱ ቀስ እያልኩኝ አስተካከልኩኝ። እና ምንም ነገር በቃ ጊቭ አፕ ሳናደርግ መስራት እንችላለን። ውጤታችን ላይ እንደርሳለን። ራሳችንን ሆነ ራሳችንን አዳምጠን ውስጣችንን የሚለን ነገር በጣም አመሰግናለሁ ሀሳብሽን ስላጋራሽን፣ ይህን መረጃ ስለሰጠሽን በአድማጮች በተመልካቾች ስም አመሰግናለሁ። መልካም እድል እንዲገጥምሽ ይመኝልሻል። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ደግሞ ኬኔዲ አባተ አጫጭር አለም አቀፍ የስፖርት ዜናዎችን ያሰማናል። በባህርዳር ዳር ከተማ እየተካሄደ በሚገኘው የመጀመሪያው ዙር ቤት ኪንግ የኢትዮጵያ ፕሪምየር ሊግ የአምናው የሊጉ ሻምፒዮን ቅዱስ ጊዮርጊስ በአምስት ጨዋታዎች 12 ነጥቦችን ሰብስቦ በመሪነት ላይ ይገኛል። በተከታዩ ደረጃ ላይ የሚገኘውን ኢትዮጵያ መድንን ሰባት ለአንድ በሆነ ሰፊ ልዩነት በማሸነፍ ውድድሩን የጀመረው ጊዮርጊስ ተከታታይ አራት ጨዋታዎችን ካሸነፈ በኋላ በአምስተኛው ጨዋታ በፋሲል ከነማ ሽንፈትን አስተናግዷል። ሆኖም በመጀመሪያዎቹ አራት ድሎች በሰበሰበው አስራ ሁለት ነጥብ ከመድን ጋር እኩል ነጥብ ቢኖረውም በግብ ብልጫ ሊጉን እየመራ የባህር ዳር ቆይታውን አጠናቋል። ዘንድሮ ሊጉን ከተቀላቀሉ ክለቦች መካከል ጠንካራ ፉክክር በማድረግ ላይ የሚገኘው ኢትዮጵያ መድን ከመጀመሪያው አስደንጋጭ ሽንፈት በኋላ የሚቀመስ አልሆነም። በመክፈቻው ጨዋታ በፈረሰኞቹ ሰባት ለአንድ የተሸነፈው መድን ከዛ በኋላ ያደረጋቸውን አራት ተከታታይ ጨዋታዎች በመርታት ከጊዮርጊስ ጋር እኩል አስራ ሁለት ነጥብ ይዞ በግብ ልዩነት ሁለተኛ ደረጃ ላይ ይገኛል። ሀዲያ ሆሳዕናና ኢትዮጵያ ቡና ደግሞ በእኩል አስር ነጥቦች በግብ ተበላልጠው ሶስተኛና አራተኛ ደረጃ ላይ የሚገኙ ክለቦች ናቸው። ከተከታታይ ሽንፈት በኋላ አሰልጣኙን በጊዜ ያሰናበተው ሲዳማ ቡና፣ ለገጣፎ ለገዳዲና ወላይታ ዲቻ በቅደም ተከተል ከ14 እስከ 16 ያለውን ደረጃ በመያዝ በወራጅ ቀጠና ላይ ይገኛሉ። ለ2022 የዓለም ዋንጫ ኳታር ለመግባት የኮቪድ-19 ምርመራ ውጤት እንደማያስፈልግ የአገሪቱ ጤና ሚኒስቴር ገልጿል። የዓለም ዋንጫ አስተናጋጇ ኳታር ጎብኚዎች ወደ አገሪቱ ሲገቡ ከኮቪድ-19 ነፃ መሆናቸውን የሚያረጋግጥ የምርመራ ውጤት መያዝ አይጠበቅባቸውም ብላለች። የባህረ ሰላጤዋ አረብ ሀገር ከዚህ ቀደም ለዓለም ዋንጫው በአየርም ይሁን ድንበር አቋርጠው በየብስ ወደ አገሪቱ የሚገቡ ደጋፊዎች የክትባት ሁኔታቸው ምንም ይሁን ምን ከሀገራቸው ሲነሱ ከኮቪድ-19 ጋዜጠኝ ነጻ መሆናቸውን የሚያሳይ የምርመራ ውጤት መያዝ አለባቸው የሚል አስገዳጅ ህግ አውጥታ ነበር። ኳታር ከሶስት ሳምንታት በኋላ ህዳር 11 ተጀምሮ እስከ ታህሳስ 9 2015 ዓ.ም ለሚቆየው የዓለም ዋንጫ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ 1.2 ሚሊዮን ጎብኚዎች ይመጣሉ ብላ እየጠበቀች ነው። የኳታር ነዋሪዎችም ከውጭ ወደ ሀገራቸው ሲመለሱ በ24 ሰዓታት ውስጥ የኮቪድ-19 ምርመራ እንዲያደርጉ የሚያስገድደው ህግ መነሳቱን የአገሪቱ ጤና የጤና ሚኒስቴር የገለጸ ሲሆን የኮቪድ ገደቦች የቀለሉት የቫይረሱ ስርጭት ኳታርን ጨምሮ በዓለም ዙሪያ እየቀነሰ በመምጣቱ ነው ሲል በመግለጫው አመልክቷል። ኳታር ባለፈው ሳምንት የአፍና አፍንጫ መሸፈኛ ጭንብል ወይም ማስክ የማድረግ አስገዳጅ ሕጓን በማቅለል ሕጉ በጤና ተቋማት ደረጃ ብቻ እንዲተገበር ወስናለች። በስታዲየም ተገኝተው የአለም ዋንጫ ጨዋታዎችን የሚመለከቱ ሰዎችም ማስክ ለማድረግ አይገደዱም። ወደ ሶስት ሚሊዮን የሚጠጋ ሕዝብ ባላት ኳታር የኮቪድ-19 ወረርሽኝ ከተከሰተ በኋላ በአጠቃላይ ከ440 ሺህ በላይ ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን ከነዚህም 6 ዘጠና ሁለት ሰዎች ህይወታቸውን ማጣታቸውን የጤና ሚኒስቴሩ መረጃ ያሳያል ሲል ሮይተርስ ዘግቧል። ካፍ የ2025 የአፍሪካ ዋንጫ አስተናጋጅነትን ከጊኒ ከነጠቀ በኋላ ተለዋጭ አስተናጋጅ ለመምረጥ በይፋ ጨረታ አውጥቷል። የ2025 የአፍሪካ ዋንጫን በቅርቡ ከጊኒ መንጠቁን ያስታወቀው የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ባለፈው ረቡዕ በሰጠው መግለጫ አዲስ ሀገር ለመምረጥ ፍላጎቱ ያላቸው ሀገራት እንዲያመለክቱ እድል ሰጥቷል። ለዚህም ለአባል ማህበራት ደብዳቤ መላኩን ነው ያስታወቀው። መስፈርቱን የሚያሟሉና ፍላጎቱ ያላቸው ሀገራት እስከ ታሳስ ሰባት ፍላጎታቸው መሆናቸውን እንዲያሳውቁ የጠየቀው ካፍ በሚቀጥለው አመት የካቲት ወር ላይ አዲስ አስተናጋጅ እንደሚመርጥ ገልጿል። ኮንፌዴሬሽኑ ጊኒን ከአስተናጋጅነት ያነሳው ሀገሪቱ ውድድሩን ለማዘጋጀት ዝግጁ አይደለችም በማለት ነው። ከአፍሪካ በኢኮኖሚ ኋላ ከቀሩ ሀገራት አንዷ የሆነችው ጊኒ የአፍሪካን ትልቁን የእግር ኳስ ውድድር ለማዘጋጀት የሚያስችል በቂ መሰረተ ልማትም እንደሌላት ካፍ ከዚህ ቀደም መግለጹ ይታወሳል። በተጨማሪም ከአንድ አመት በፊት የጊኒ ልዩ ኃይል አዛ አዛዥ የነበሩት ዳምቦያ በመፈንቅለ መንግስት ፕሬዝደንት አልፋ ኮንዴን ከስልጣን አውርደው ወደ መሪነቱ መምጣታቸውን ተከትሎ በሀገሪቱ የደህንነት ስጋት ሊኖር እንደሚችልም ተሰግቷል። በመጨረሻም ዘንድሮ በጠንካራ ወጥ አቋም ላይ የሚገኘው አርሰናል የእንግሊዝ ፕሪምየር ሊግን መምራቱን ቀጥሏል። ትናንት በሜዳው ኤሚሬትስ ኖቲንጋም ፎረስትን ያስተናገደው አርሰናል አምስት ለዜሮ በሆነ ሰፊ ልዩነት በማሸነፍ በማንቸስተር ሲቲ ለሰዓታት ተይዞበት የነበረውን የደረጃ ሰንጠረዥ የበላይነት መልሶ ተቆናጧል። አርሰናል ፍጹም የበላይነቱን ባሳየበት በትናንቱ ጨዋታ ከአምስተኛው ደቂቃ ጀምሮ ነው ግብ ማስቆጠር የጀመረው የተቀሩት የአርሰናል ግቦች ከእረፍት በኋላ የተ ያገኙ ናቸው። ውጤቱን ተከትሎ አርሰናል በ12 ጨዋታ 31 ነጥብ በመሰብሰብ መሪነቱን ሲይዝ፣ የአምናው ሻምፒዮን ማንቸስተር ሲቲ በ2 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል። ባለፉት ሁለት ተከታታይ ጨዋታዎች በቫር ምክንያት ነጥብ የጣለው ቶተናም በ26 ነጥብ ሶስተኛ ደረጃ ላይ ይገኛል። ቅዳሜ ዕለት አስቶን ቪላን አራት ለዜሮ ያሸነፈውና ዘንድሮ ጥሩ እንቅስቃሴ በማድረግ ላይ የሚገኘው ኒውካስል ዩናይትድ ከ13 ጨዋታ በኋላ በ24 ነጥብ አራተኛ ደረጃን ሲይዝ 12 ጨዋታ ያደረገው ማንቸስተር ዩናይትድ በ23 ነጥብ አምስተኛ ደረጃ ላይ ነው። አምና ሁለተኛ ደረጃን ይዞ ያጠናቀቀው ሊቨርፑል ዘንድሮ ወጥ አቋም ማሳየት ተስኖታል። በኖቲንጋም ፎረስትና በሊድስ ዩናይትድ በተከታታይ ሽንፈትን ያስተናገደው ሊቨርፑል በ16 ነጥብ ዘጠነኛ ደረጃ ላይ ሲገኝ ገና በ12 ጨዋታ ከመሪው አርሰናል ጋር ያለው ልዩነት 15 ነጥብ ደርሷል። በስፔን ላሊጋ ደግሞ ትናንት በገዛ ሜዳው ከዢሮና ጋር አንድ ኩል በመለያየት ነጥብ የተጋራው ሪያል ማድሪድ ከ12 ጨዋታ በኋላ በ32 ነጥብ ሊጉን ይመራል ከማድሪድ በአንድ ነጥብ የሚያንሰው ባርሴሎና ሁለተኛ ላይ ሲሆን አትሌቲኮ ማድሪድ ሶስተኛ ደረጃን ይዟል። በጣሊያን ሴሪያ ደግሞ ድንቅ ብቃቱን በማሳየት ላይ የሚገኘው ናፖሊ በ32 ነጥብ እየመራ ነው። አታላንታ ሁለተኛ ደረጃ ላይ ሲገኝ፣ የአምናው ሻምፒዮን ሚላን ደግሞ ከናፖሊ በ6 ነጥብ ዝቅ ብሎ ሶስተኛ ደረጃ ላይ ነው። የጀርመን ቡንደስሊጋን ዩኒየን በርሊን በአንድ ነጥብ የበላይነት ባየር ሙኒክን እያስከተለ ሲመራ፣ በፈረንሳይ ሊግ አንድ የከዋክብቱ ስብስብ ፒኤስጂ መሪነቱን አጠናክሮ ቀጥሏል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ፣ ኬኔዲ አባተ፣ አዲስ አበባ። ጣቢያው የአሜሪካ ድምፅ ስትከታተሉት የነበረው ደግሞ ጋቢና ቪኦኤ። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት።